De nu. የዜና ስጥልኛ አድማጮች ኢትዮጵያ የዘንድሮውን ምርጫ አጠናቃ አዲስ አበባ ላይ ለምታስተናግደው ታላቅ ጉባኤ እየደገሰች የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማን ለመቀበል ሽር ጉድ እያለች ነው። ሰሞኑን በሁለቱ ታላላቅ መሰናዶዎች መሃል ሰሞኑን አዲስ አበባ ብዙ ያልተጠበቁ ሁለት እውነቶች ተከስተውባታል። የኢትዮጵያ ፍርድ ቤት ሶስት ዓመት ያዘገመበትን የሙስሊም መሪዎችን ክስ በጥፋተኝነት መደምደሙ የመጀመሪያው ነው። እንደ ሙስሊሞቹ መሪዎች ሁሉ በአሸባሪነት ክስ የተፈ ረደባት ሪዮት ዓለሙም በተመሳሳይ ወንጀል ከተከሰሱ ጋዜጠኞችና የአምደ ምረብ ጸሐፍት ወይም ጦማሪያን መካከል ደግሞ አምስቱ የዩኒቨርሲቲ ተማሪዎችም ድንገት ከእስር መለቀቃቸው ተሰምቷል። ይሄ ሁለተኛው መሆኑ ነው። የብይኑ ፍጥነትና ይዘት ከእስር የመለቀቁ ድንገተኝነት ኢትዮጵያውያንን ጉድ አጃይብ ከማሰኘቱ ጋር ብዙ እስረኞች እንዲፈቱ ኦባማ ኢትዮጵያን ብዙ ጊዜ ቢጎበኙ ምናለ አይነት ምጸት እና ደግሞ ጉብኝቱ ከምርጫው በፊት ቢሆን ኖሮ ብጤ ስላቅ እያናገረ ነው ኢትዮጵያውያንን። ለዛሬ ውይይታችን የምጸቱን ሰበብ መንደርደሪያ የስላቁን ምክንያትና ተያያዡን ጉዳይ ዋና ርዕስ አድርገነዋል። ምርጫውን በተለይም ደግሞ የምርጫውን ህግ ሶስት እንግዶች ቻሉን አንደኛ፣ አቶ አስራት ጣሴ የቀድሞው የኢትዮጵያ አንድነት ለዲሞክራሲና ለፍትህ አንድነት ባጭሩ ፓርቲ ከፍተኛ ባለስልጣን፣ ዶክተር ለማ ይፍራሿ የህግና የፖለቲካ ተንታኝ፣ አቶ ያሬድ ኃይለማርያም የሰብአዊ መብት ተመራማሪና የህግ ባለሙያ ናቸው። እንግዶቻችን፣ በዚህ ውይይት ላይ ለመካፈል ፈቃደኛ በመሆናችሁ በጣም አመሰግናለሁ። ምናልባት ያስቀረሁት የቀነስኩት ወይም በጣም የጨመርኩት ስልጣን ካለ አቶ አስራት ከርሶ ልጀምር። ያው ፓርቲያችን አንድነት ለዲሞክራሲና ለፍትህ ፓርቲ በህግ ወጥ በፖሊስ ኃይል ከመጠቀም በኋላ ከማንኛውም የፖለቲካ ድርጅት ጋራ አልሰራም። የኢትዮጵያ ጉዳይ ያገባኛል የማውቀውንና ትክክል መስሎ የሚታየኝን ጉዳዮች ሁሉ ለመናገር ለመጻፍ ወደ ኋላ አሉልም ከሚሉ ዜጎች አንዱ ነኝ ብዬ ነው ራሴን ማስታወቅ የሚችለው። በአሁኑ ጊዜ በኢትዮጵያ ውስጥ እኔና እኔንም የመሳሰሉ ሰዎች የስራ እድል አግኝቶ መስራት አንችልም። እንደው በአንድ አጋጣሚ አንዱ ወዳጄ ስራ እንደምፈልግ ነግሬው ሲቪዬን እንዳቀርብ የሚፈልጉ ሰዎች እንዳሉ ነግሮኝ ሲቪየን አቀረብኩ። ነገር ግን በቦርድ ስብሰባ ላይ ቀርቦ በስራው እሰራ ላገለግል እንደሚችል ተነግሮ፣ ነገር ግን እኔም መቅጠር በድርጅቱ ላይ አደጋ የሚያስከትል ስለሆነ አማራጫችን አይደለም በሚል እንዲህ መባሌን ያው ማመልከቻ ያስገባሁበት ክፍል ነግሮኛል። በሌላ በኩል በስር ላይ ያሉትን ጓደኞቼን እና ሌሎችንም ታጋዮች ለመጠየቅ አለመቻሌ ነው። እና አንዱ አለምን እስክንድርንም ለመጠየቅ ሄጄ ልትገባ አልችልም ተባልኩ። ቅርብ ቀን ደግሞ አቶ ሀብታሙ አያሌውን ለመጠየቅ ሄጄ የሁሉን ነገር ፍተሻ ሟልቼ ከገባው በኋላ ከውስጥ ሲቪል የለበሰ ሰው ወጥቶ መግባት እንደማልችል አስረድቶኝ ትቶኝ ሄደ። ሌላው ደግሞ ከእኔ ጋር የሚገናኙ ሰዎችን ማዋከብ የታውቀው አለ። ማነው እሱ? ምንድነው ያገናኛችሁ? የሚል እና ሌላም የመኪናና የእግር ክትትሉም እንዲሁ የበዛ ነው። እኔንም መሰሎቼንም ከትግል የማግለል በከፍተኛ ደረጃ እየተሰራ ነው ያለው። ነገር ግን አንድ ቃል በዚህ አጋጣሚ ለመናገር የምፈልገው ለማስፈራራት ፈሪ መገኘት አለበት። ጀግንነትና ቆራጥነት ደግሞ ብዙ ኢትዮጵያውያኖች የክኖች አሉ ይሄን ማለት ነው የምችለው። አመሰግናለሁ። ጥያቄ እንኳን የስልጣን ነበር ግን እንኳን ነገሩን አሁን ያሉበትን ሁኔታ ዞሮ ዞሮ በሆነ አጋጣሚ ቢሆን መነሳት የሚገባው ነው። ዶክተር ከርሶ ነው የምጀምረው። ካለፈው ሰኞ ጀምሮ የኢትዮጵያ ፍርድ ቤት ሶስት ዓመት ሲጓዝ የነበረበትን በአሸባሪነት በተከሰሱ የሙስሊም መሪዎች ላይ የተጣደፈ የሚመስል ብይን ሰጥቷል። የኢትዮጵያ መንግሥት በአሸባሪነት የተፈረደባትን ጸሐፊና መምህርት፣ ተመሳሳይ ክስ የተመሠረተባቸውን ጋዜጠኞችና ጦማርያንን ሁከት ቀስቅሳችኋል ከተባሉ በተለይ ከኦሮሞ ተወላጅ የዩኒቨርሲቲ ተማሪዎች ጋር ከእስር ቤት ለቋል። ብዙ ታዛቢዎች በሰብአዊ መብት ረገጣ ከፍተኛው ወቀሳና ትችት የሚሰነዘሩ የተገነዘረበት የኢትዮጵያ መንግስት እነዚህን እርምጃዎች የወሰደው አዲስ አበባ ላይ ለታላቅ ጉባኤ በሚታደሙ በዓለም ፖለቲከኞች፣ በተለይ ደግሞ ኢትዮጵያን በዚሁ ወር በሚጎበኙት በዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ዘንድ መብት አክባሪ መስሎ ለመታየት ነው ይላሉ። ምን ያህል ያሳምናል እንዲህ አይነቱ አስተያየት? እንዲያው ምክንያቱስ ምን ሊሆን ይችላል? ዶክተር በአለው መንግስት ላይ የተለያየ አመለካከት ሊኖረን ይችላል። ግን ኢትዮጵያ ኢትዮጵያ ነች። ስለዚህ አሜሪካ መሪ ኢትዮጵያ መሄድ በመጀመሪያ ደረጃ በግሌ የሚደግፈውና ለኢትዮጵያ ጥሩ እድል ነው ነው የምለው። የሰሞኑን እስረኞች መለቀቅ እና በሙስሊሙ መፍትሄ አፈላላጊ ኮሚቴ ላይ ውሳኔ መስጠትን በሚመለከት በአንድ መልኩ ከዚህ ከጉብኝት ጋር የሚያያዙ ሰዎች ሊኖሩ ይችላሉ። ምክንያታቸውም የስቴት ዲፓርትመንት ጆን ኬሪ አዲስ አበባ በነበረበት ወቅት ስም ጠርቶ ነው እንድነስክድ ነጋን ርዕዮተ አለሙን እነዚህ መፈታት አለባቸው። በተለይ ጦማሪያኖችንም እንደዚሁ በደንብ አንስተውት ስለነበረ የአሜሪካ ፕሬዚዳንት ኢትዮጵያ መሄድ የነዚህ ሰዎች መፈታት ጥሩ ሊሆን ይችላል የሚለው ምክንያት አለው ማለት ነው። እንደዛ ሊሆን ይችላል። በሌላ በኩል ደግሞ እንደው በቀና መልኩ ከወሰድን ኢህአዲግ አሁን ኢትዮጵያን እንደገና ሀያ አራት ዓመት በፊት እንደጀመረው የበለጠ እድል ስላለ ሁለገብ መሻሻል ለሚቀጥሉ አምስት ዓመታት ውስጥ ሊያመጣ ይችላል። እነዚህ ብቻ ሳይሆን እንዲያውም እኔ ተስፈኛ ናት ብለኝ እንጂ ነጋሽ ቅዱስ ዮሐንስ በሚመጣበት ጊዜ በየዓመቱ ልምድ አለ። ከድሮ ጀምሮ እስረኞች ወጠው፣ እስረኞች ብቻ አይደሉም። በየጊዜው ይሻሻሉ የሚባሉ ህጎችም ሆነ ህገ መንግስቱም ሆነ ሁሉን ነገር የማድረግ ኳሱ ኢህአዲግ እጅ ስላለ የኦባማ የሚለው ጉብኝት እንዳለ ሆኖ ኢህአዲግ በህዝቡ ዘንድ ተቀባይነት አግኝቶ ለመግዛት እንዲችል ብዙ እስረኞች ይለቀቃሉ፣ ሪፎርሞች ይካሄዳሉ፣ ህገ መንግስት ይሻሻላል፣ ለዲሞክራሲ መምጣት አስቸጋሪ የሆኑ ህጎች እንዲሻሻሉ ያደርጋል የሚል ተስፋ ነው ያለኝ። ዶክተር ጥሩ ተስፋ ነው ያላቸው። አቶ ያረድ እንዲያው የዶክተር ለማ ተስፋ የሚሆን ይመስላል። እኔ እንግዲህ ፕሬዝደንት ኦባማ ጉዞ ተጽዕኖ አሳድሯል አላሳደረም ለማለት ትንሽ አስቸጋሪ ሁኔታ ይመስለኛል። ያለው አሁን በዞን ዘጠኝ ጦማሪያን አባላትን የወሰድን እንደሆነ በተመሳሳይ ክስ በተመሳሳይ ጊዜ ዘጠኝ ክስ የተመሰረተባቸውም የታሰሩትም እና ከፊሎቹ ናቸው የተለቀቁት። ስለዚህ የፕሬዝደንቱ ጉዞ ምን ያህል ተጽዕኖ ፈጥሯል ወይስ ሌሎች ምክንያቶች አሉ የሚለውን እንደው አፍ ሞልቶ ለመናገር ያስቸግራል። በእርግጥ ከሳሽ አካል በሁለት ምክንያቶች ምናልባትም በሶስት የተለያዩ ምክንያቶች አንድም ሕግን መሰረት አድርጎ እነዚህ ባሰርኳቸው ሰዎች ላይ የተሳሳተ ማስረጃ ነበረን ወይም ክሱን ወደፊት ለመግፋት የሚያስችሉ ሰነዶች ወይም ሌሎች ተጨማሪ ማስረጃዎች የሉንም። ስለዚህ ንጹሐን ዜጎች ላይ ከምንፈርድ ተብሎ ክስ ሊቆም ይችላል። ፍትህ ሚኒስቴር በአዋጅ በተሰጠው ስልጣን የህግ መሰረት ካላቸው ነገሮች ውጭ ደግሞ በፖለቲካ ምክንያቶች፣ አሁን እንደተባለው የፕሬዚደንቱ ተጽዕኖ ሊሆን ይችላል፣ ጉዞ የፕሬዚደንት ኦባማ ወይም ደግሞ የዚህ የመቶ ፐርሰንት ምርጫ የአሸናፊነት ስሜት የፈጠረው ነገርም ሊሆን ይችላል። ነገር ግን ያለቃቀቁን የዜናው አወጣጥን ነገር የተመለከትን ከሆነ ምንም ግልጽ የሆነ ነገር የለም። ተለቀዋል ነው እንጂ ክሱ ተቋርጧል ነው እንጂ የሚለው ለምን ተቋረጠ? ለምን በሌሎቹ በቀሩት ሰዎች ላይስ ክሱ እንዲቀጥል ተደረገ? በመንግስት በኩል ምንም የተሰጠ በቂ ማብራሪያ የለም። ስለዚህ ለእኔ ይሄ በመንግስት በኩል የሚታይ የባህሪ ለውጥ የሪፎርም ሳይሆን በዘፈቀደ የሚደረጉ ውሳኔዎች ግን የተለያዩ ጥቅሞችን በመንግስት በኩል ታሳቢ ተደርገው ግን አሁንም የህግ የበላይነት የህግ የማክበር ባህል በፍጹም በምንም መንገድ በዚህ ሂደትም ውስጥ አይታይም። የሰዎቹ መለቀቅ አስደሳች ዜና ነው። ነገር ግን ቁጥራቸው ከሀምሳ በላይ የሚደርሱ ሃይ ፕሮፋይል ማለትም በጋዜጠኝነት በፖለቲካ ፓርቲ አመራር አባልነት የተያዙ እንደነ እስክንድር እንደነ አንዱአለም አራጌ ውብሸት እና ሌሎችን በርካታ ሰዎች አሉ። ተመሳሳይ የሽብር ክስ ነው የተመሰረተባቸው። ስለዚህ በጣም ግራ የሚያጋባ ግን እንደ ህግ ባለሙያ ደግሞ ምን አይነት የህግ የተበላሸ የህግ ስርዓት ሀገሪቷ ውስጥ እንዳለ ጭምር መንግስትን ጭምር ትዝብት ውስጥ የጣለ ሂደት ነው። አቶ አስራት እዛ ኢትዮጵያ ምን ይላል የኢትዮጵያ መንግስት ተቃዋሚዎች ምንድን ነው የምትሉት? ሰሞኑን ስለአየ ነው እርምጃ እኔ የጦማርያንም ሆነ የሌሎችም የዩኒቨርሲቲ የኦሮሞ ተማሪዎች መፈታትን የሪዮትን መፈታት በሁለት መንገድ ነው ለማየት የምንፈልገው። አንደኛው እንደ ሰው ለማየት እፈልጋለሁ። እንደ ሰው እነዚህ ሰዎች መፈታታቸው መፈታታቸውና ቤተሰቦቻቸው፣ የቅርብ ወዳጆቻቸው፣ ጓደኞቻቸው ይደርስባቸው የነበረው መጉላላት ከዛ ወጥተው ደስ ብሏቸው መዋሉ ደስ ይለኛል። በመልካምነትም አየዋለሁ። ነገር ግን ከሕግ አንጻርም ቢሆን ከፖለቲካ አንጻርም ቢሆን ለእኔ ምንም የሚሰጠኝ ትርጉምም የለም። ፕሬዚደንት ኦባማ ወደ ኢትዮጵያ መምጣታቸው በአሁኑ ጊዜ የተሳሳተ ምልክት እንደሚሰጡ ብዙ ዓለም አቀፍ ጋዜጦችም ዘግበውታል። ሁላችንም እንደምናውቀው የአሜሪካ መንግስትና አስተዳደር የውጭ ፖሊሲውን የሚመሰርተው በሀገሩ ጥቅምና በህዝቡ ጥቅም ላይ ስለሆነ ወደ ኢትዮጵያ መምጣቱ የእኛን ስሜትና ፍላጎት ባይጠብቅ አይገርመኝም። እኛም ደግሞ እንደ ኢትዮጵያዊ ውጭም ያለነው እዚህ ያለነው ጉዳያችንን የሚፈታው የኢትዮጵያ ህዝብ ትግል እንጂ የማንም የውጭ ኦፍኮርስ የውጭው የራሱ ተጽዕኖ የራሱ ኃላፊነትም ቢኖረውም እኔ በዚህ ሁኔታ ነው እንትን እናየው አፈታቱን ግን በሚመለከት ያየነው እንደሆነ ይሄን ክስ ድሮም የፖለቲካ ክስ ነበረ እና አሁንም የተደረገው የፖለቲካ ውሳኔ፣ አሁን የሄዱበት ያለው መንገድ እንዲቀጥሉበት ላይሰንስ የሚሰጣቸው ሀይል ለማስደሰት የተደረገ ሙከራ ነው። ይሄ የፖለቲካ ትርጉሙን አይሰጠኝም፣ አዝናለሁ። ጨለምተኛ ባልሆን ኦፕቲሚስት ብሆን ደስ ይለኛል። ግን በየዕለቱ ህዝቡ ከሚኖረው ኑሮ እይታ አንፃ ለእኔ ይሄ ትርጉም የለውም። ዶክተር እርስዎ ይቀጥሉልኛል። እንደተከታተልነው በግንቦቱ ምርጫ ገዢው ፓርቲ ኢህአዴግ አጋር ከሚላቸው ተባባሪ ፓርቲዎች ጋር ሆኖ የሀገሪቱን ብሔራዊ ምክር ቤት ቢያንስ ሙሉ በሙሉ ተቆጣጥሮታል። ተቃዋሚ ፓርቲዎችና ገለልተኛ የፖለቲካ ተንታኞች የምርጫውን ሂደትና ውጤት የተጭበረበረ በማለት እስካሁን ድረስ እያወገዙት ነው። አንዳንድ የምርጫ ባለሙያዎች ግን ገዢው ፓርቲ አጭበረበረም ማላጭበረበረም የምርጫው ደንብ ወይም ህግና ሌሎች ተያያዥ ደንቦች ቢሻሻሉ ኖሮ ይህን ያክል ድምፅ ወይም ይህን ያክል መቀመጫ ገዢው ፓርቲ መቆጣጠር አይችልም ነበረ እና ህጉም ራሱ ከገዢው ፓርቲ ተጽዕኖ በተጨማሪ ትልቅ አስተዋጽኦ አድርጓል። ተቃዋሚ ፓርቲዎች ትንሽም ቢሆን ድምፅ አግኝተው ትንሽም ቢሆን መቀመጫ እንዳይጋሩ አድርጓል የሚሉ አሉ። እስቲ በአጭሩ ይንገሩን ዶክተር የምርጫው ሂደት እንዴት መሆን ነበረበት? በምን አይነትስ ህግ መመራት ነበረበት? አሁን እየሰራ ያለው የምርጫ ህግ ተሻሽሎ የወጣው የአገሪቷ ህገ መንግስትም እንደሚለው አብላጫ ድምፅ ያገኘ ሰው ነው፣ ከአንድ ምርጫ ጣቢያ የሚያርሰው። ያ ማለት ምንድን ነው? መቶ ሺህ ህዝብ አንድ ክልል ውስጥ የምርጫ ጣቢያ ተብሎ በተሰየመው ጥቃቅን የምርጫ ጣቢያዎች ሊኖሩ ይችላሉ። ያ ተደምሮ ከመቶ ሺህ ህዝብ ውስጥ ሀምሳ ሺህ አምስት መቶ ድምጽ ያገኘ ያንን የምርጫ ጣቢያ መቶ በመቶ እንዳሸነፈ ይወሰዳል ማለት ነው። ይሄ ማለት ምንድን ነው? ሀምሳ አምስት በመቶ ቢያሸንፍና ኢህአዲግ አርባ አምስት ከመቶ ድምፁ ግን መቃጠል የለበት የሚል እምነት አለኝ እኔ አርባ አምስት ከመቶ ድምፅ ከሚቃጠል የምርጫ ስርዓቱን የፖለቲካ ፓርቲዎችና ግለሰቦች የሚወዳደሩበት ቢሆን፣ እኔ አሁን የግድ አንድ ግለሰብ ጥሩ ነው ብዬ አምኜ ልመርጥ እችላለሁ። ሁለት ድምፅ ካለኝ ጀርመን ውስጥ እንደሚደረገው አንድ ድምፄን ለፖለቲካ ፓርቲ፣ አንድ ድምፄን ለግለሰቦች እሰጣለሁ። ኢትዮጵያ ውስጥ አንድ ሰው ያለው አንድ ድምፅ ብቻ ነው። የህግ ችግር አልመሰለኝም ያለው ግን፣ ይሄን ምርጫን በሚመለከት እያንዳንዱ ፓርቲ ምርጫ ለማሸነፍ የሚመቸውን ነገር ስለሚያደርግ ይሄ ነገር ከሚሆን ኢህአዲግ ኢትዮጵያ ከሰማንያ በላይ ብሔረሰቦች ያሉባት ሀገር ስለሆነች ከቀበሌ ከአውራጃ፣ ወረዳ ጀምሮ ህዝቡ ራሱን በራሱ እንዲያስተዳድር መለቀቅ አለበት። ይህንን ለማድረግ ደግሞ የሚቻለው የፖለቲካ ፓርቲዎቹ በአምስት ዓመት በሚደረገው ምርጫ ብቻ ሳይሆን በአካባቢ፣ በቀበሌ ህዝቡ ጋር ወርደው በእለት ህይወት ውስጥ እንዲ ሊጫወቱ የሚችሉት የፖለቲካ ፓርቲዎቹ መቀመጫ ሲያገኙ ነው። የፖለቲካ ፓርቲዎቹ መንግስታዊ ድጋፍ ሲደረግላቸው ነው። አሁን የምርጫ ህጉን ብናይ መቀየር አለባቸው የሚለው ምንድን ነው? ምርጫ ቦርዱ ነው የሚመዘግበው፣ ምርጫ ቦርዱ ነው ፓርቲውን የሚከለክለው። ይሄ መሆን የለበትም፣ ፍርድ ቤት መወሰን አለበት። ለምሳሌ ያለ ፓርቲዎችን የምርጫ ቦርድ መከልከል የለበትም። የምርጫ ቦርድ የቦርዱ አባላት የሚወከሉት በጠቅላይ ሚኒስትሩ አማካኝነት ነው። የጠቅላይ ፍርድ ቤት ዳኞች የሚሾሙት በጠቅላይ ሚኒስትሩ ከሆነ፣ የምርጫ ቦርዱ የሚሰየሙት በሱ ከሆነ፣ ህግ የሚቀይረው በፌዴሬሽኑ ምክር ቤት እና በተወካዮች ምክር ቤት ከሆነ፣ የህዝብ ተወካዮች መቶ መቶ ያዲግ ከሆነ ተቃዋሚ የፖለቲካ ፓርቲዎችን መቶ በመቶ ከጨዋታ ውጭ ያደረገ ማለት ነው። የዚህ መንስኤው አንዱ ኢህአዴግ የሚከተለው የብቸኛ አገዛዝ ፖሊሲ ብቻ ሳይሆን የምርጫ ህጉም ለዚህ ጉዞ አስተዋጽኦ አድርጓል። አቶ ያሬድ ከዶክተር ለማ ጋር ይስማማሉ። የምርጫው ህግ መሻሻል አለበት፣ ሌሎች ተያያዥ ህጎችም እንደዚሁ እንደገና መከለስ አለባቸው ነው የሚሉት። የምርጫ ህጉ ላይ የተወሰኑ መሻሻዮች መደረግ አለባቸው በሚለው ሀሳብ እስማማለሁ። አንዱ የዚህ ህግ ትልቁ ችግር በአንድ ድምፅ ብልጫ ወይ በሁለት ድምፅ ብልጫ አብዛኛዎቹን ተቃዋሚዎች መብለጥ የቻለ ድርጅት የሀገሪቷን ስልጣን በጠቅላላ የመቆጣጠር፣ ይሄ ዊነር ቴክስ ኦል የሚሉት አይነት ነገር ነው የሚታየው። ነገር ግን በዚህም ሕግ ውስጥ ተቃዋሚዎች ባያሸንፉም እንኳን የተወሰነ መቀመጫ ይዘው በዴሞክራሲያዊ ስርዓት ግንባታ ውስጥ ሊሳተፉ የሚችሉባቸው እድሎች ነበሩ። ግን የሚያሳዝነው ህጉን አንድ መሳሪያ ከማድረግም አልፎ ያገዛ ስርዓቱ ብዙ መሳሪያዎችን የተጠቀመው አንዱ በጠመጃ ተቃዋሚዎችን እና አባላቶቻቸውን፣ እጩዎቻቸውን ታርጌት በማድረግ በማሰር በማዋከብ ብዙ ጫና ተደርጓል። እና ይሄ ምርጫው ከመካሄዱ ከሁለት ዓመት ጀምሮ ጦማሪያኖቹ፣ ጋዜጠኞቹ የፖለቲካ ፓርቲ በጣም ቁልፍ ሚና ይጫወቱ የነበሩ እንደ እነ አንዱዓለም አይነት ሰዎች ሁሉ ይታሰሩ የነበረው ለዚህ ምርጫ የአገዛዝ ስርዓቱ መንገድ እያጸዳ ነበረ። ሁለተኛው ደግሞ ዶክተር ለማ እንዳሉ ተቋማቶቹን ማየት እንችላለን። የምርጫ ቦርድ እኮ እየተጫወተ ያለው ሮል ተቃዋሚ ፓርቲዎች እጩዎቻቸውን ሲያስመዘግቡ የመድረክንና የሰማያዊ ፓርቲን እንኳን ብንመለከት ሰማያዊ ፓርቲ አራት መቶ እጩዎችን ለማቅረብ ችሎ ያለምንም ህጋዊ ምክንያት ሁለት መቶ እጩዎች ተሰርዘውበታል። መድረክም እንደዚህ ሶስት መቶ ሶስት እጩዎችን አቅርቦ ወደ ሁለት መቶ ሰባት ብቻ ነው የተፈቀደለት። ይሄ እነዚህ ተቃዋሚ ፓርቲዎች ወደ ውድድሩ መስመር ራሱ እንኳን እንዳይመጡ ማገጃ መንገድ ነው እና የአፈናው መንገድ ከመሳሪያ አልፎ ፍጹም ተቋማዊ የሆነ ቅርጽ ይዞ በዳዩም ዳኛውም አንድ ኢህአድግ የሆነበት ስርዓት ውስጥ ነው ምርጫ እየተካሄደ ያለው። እና የአገዛዝ ስርዓቱ ባህሪ እስካልተቀየረ ድረስ ፍርድ ቤትን ጨምሮ እንደ ምርጫ ቦርድ አይነት ተቋማቶች ነፃና ገለልተኛ በሆኑ አገራዊ ኃላፊነት በሚሰማቸው ሰዎች እጅ እስካልተያዙ ድረስ በህግ መለወጥ ብቻ እንኳን ይሄ ወደምንፈልገው አይነት ዲሞክራሲያዊ ስርዓት ውስጥ ልንመጣ አንችልም። እና ስር የሰደደ ችግር ነው። አሁን ደግሞ ፍጹም አምባገነናዊ ወደሆነ ስርዓት ውስጥ ነው የገባ ነው እና ከዶክተር ከለማ ጋር የምንለያየው ይህን ሁሉ ችግር ባለበት ሀገር ውስጥ ለእኔ በአገዛዝ ስርዓቱ በኩል የሚታየኝ ተስፋ የለም። አቶ አስራት ባጭሩ የሚጨምሩት ነገር አለ? ምናልባት የምርጫው ህግ ቢቀየር ወይም ደግሞ የተሻለ የሚባል ደንብ ቢኖር ተቃዋሚ ፓርቲዎች በተወሰነ ደረጃም ቢሆን ምክር ቤት የመግባት ወይም ደግሞ ቢያንስ መራጩ ህዝብ የሚሰጠው ድምፅ ያለመቃጠል እድል ይኖረው ነበረ የሚባለው ማሻሻል የአመራረጥ ስልቶችን መጠቀም በኢትዮጵያ ያስቅባቸው ሁኔታ በዛሬው ጥያቄ መልስ ይሆናል ብዬ አላምን። በኢትዮጵያ ዛሬ ዋናው ጥያቄ እኔ ምርጫን ነጻ ፍትሃዊና ታማኝ የማድረግ ጉዳይ ነው ብዬ አልም። ኢንፋክት ይህን እንደ ቅንጦት ላየው እየሞከርኩ ነው። አሁን ባለው የህዋት ኢህአዴግ መንግስት አስተዳደር እና አመራር ሪሊ ምንም አይነት የምርጫ ዘዴ፣ ምንም አይነት የህግ ማሻሻል፣ ምንም አይነት ስልት ለውጥ ቢመጣ የመቶ ፐርሰንት አሸናፊነትን ሊያሳጣው የሚችል አይመስለኝም። ያዋት የአድግ እኮ የፖለቲካ ኢኮኖሚ የማህበራዊ መመሪያ አብዮታዊ ዲሞክራሲ ነው። አብዮታዊ ዲሞክራሲ ደግሞ ሊበራል ዲሞክራሲን አይቀበልም። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ይቆ ብልጽ አድርገው አስቀምጠውታል ሊበራል ዲሞክራሲ ተፈትኖ የወደቀ የፖለቲካ ኢኮኖሚና ፍልስፍና ነው ብሏል። እና እንዴት ተደርጎ ነው በሌላ መንገድ የዚህ ምርጫ ጉዳይ የሚሆነው በፓርላማ በፍርድ ቤቶች፣ በአስፈጻሚዎች መሀል ያለውን ልዩነት ፍጹም የሚያጠፋ ስርዓት እና ሁሉም ነገር የፍትህ ስርዓቱ የፓርላማ ህግ አውጭ ስርዓት በህግ አስፈጻሚ ስር በሚውልበት ሁኔታ በመንግስት መዋቅር በፓርቲ መዋቅር መካከል ምንም ልዩነት በሌለበት የሲቪል ማህበራት የሞያ ማህበራት በፓርቲው ስር መደራጀት አለበት በሚል በሚጓዝ ርዕዮተ ዓለምን ሌሎችንም ሌሎችንም ዝርዝር የምታውቁትን መጥቀት ይቻላል። እና በጠቅላላ ህብረተሰቡን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎችን በቁጥጥር ስር ያዋለ ስርዓት ምንም የህግ መጃ የለም እኮ ተግባራዊ አይሆንም። እና ለሰላም ለመረጋጋት፣ ለአብሮነት፣ ለኢኮኖሚ እድገት የሚበጀው በጉድ ሴት እንደገና መስራት አብረን መስራት ነው የሚል ሙሉ ለውት ከሌለ በስተቀር በህግ የህግ እኮ ችግር አይደለም ያለን፣ ብዙ ህጎች ያሰራ መጨረሻ ላይ ያሉት አቶ አስራት፣ አብሮ መስራት፣ መተባበር፣ መግባባት የሚል ተስፋ አሁን የለዎትም? በአጭሩ ይመልሱልኝ። እኔ በአሁኑ ሰዓት የለኝም። ምልክት ማየት አለብኝ። እኔ አይ ወንቱ ቢ ፕሩፍ ድሮን በማቀው የዋት ኢህአዴግ ባህሪ የብልጠት የጊዜ መልጃ ብዙ በድርድር ውስጥ ስለነበር በምንም አይነት እምነት የለኝም። ዶክተር ለማ በአጭር ውስጥ አጭር አስተያየት ይስጡን። እኔ ኢትዮጵያ ውስጥ ዲሞክራሲ አለ ኢትዮጵያ ውስጥ የህግ በላይነት ሙሉ ለሙሉ አለ ህግ ቢቀየር ህጉ ሳይቀነጫጨብ ተግባራዊ ይሆናል የሚል ይሄንንም ያህል ናይፍ አይደለውም። ኢትዮጵያዊ ነኝ፣ ኢትዮጵያ ውስጥ ያለውን ሂደት አውቃለውኝ። ነገር ግን ኢትዮጵያ ዛሬ ያለችበት ቦታ ለመድረሷ የሁላችንም ተጠያቂነት ነው። ኢህአዲግ በሩን ዘግቶ በየጊዜውን ቢያስቸግር እንደገና በሩን አንኳኩተን አደጋውን እያሳየን መነጋገር ከሌለ እንዴት አድርገን ነው ሀገራዊ ነገር የሚመጣው? ሀያ አራት አመት ተነጋገረን፣ ሀያ አራት አመት ለመንን፣ ሀምሳ አመትም ሊሆን ይችላል። እኔ አቶ አስራ ጣሴ በየቀኑ የሚደርስባቸው ችግር አይሰማኝም ልልፈልጌ አይደለም። ነገር ግን ኢትዮጵያ ውስጥ ትልቅ ችግር ሳይመጣ ኢትዮጵያ ውስጥ የሕግ በላይነት እየሰፈነ ዲሞክራሲ እየመጣ አብረን የምናድግበትን መንገድ ልናመጣ የምንችለው የግድ ከኢህአዲግ ጋር ስናወራ ነው። ኢህአዲግ ዛሬ ወደንም ጠላንም ሰራዊቱንም መገናኛውንም ፓርላማውን ሙሉ ለሙሉ ይዟል። ከኢህአዴግ ጋር ካልተነጋገርን እንዴት ነው ሀገራዊ መግባባት የምንመጣው? አሁን የመለመን ያለመለመን ጀግንነት ምን ማለት አይደለም። ኖ የምንነጋገረው ስለ ሀገር ነው። ከመነጋገር ውጪ አማራጭ የለም። አቃለው ኢትዮጵያ ውስጥ ያሉ የፖለቲካ ችግሮችን ቅድም አቶ ያሬድ አስቀምጦታል። ማሰር፣ መፍታት። ነገር ግን ሀገራዊ መግባባት የሚመጣው ስንነጋገር ነው። ወይም ጫካ ገብቼ ተዋግቼ ማውረድ አለብኝ ያለበለዚያ ግን ተነጋግሬ በየቀኑ ይህን ነገር ማሻሻል አንድ መነጋገር አለብኝ። በእኔ እምነት የተሳሳተ ምልክት አይደለም። የአሜሪካ ፕሬዚዳንት ኢትዮጵያ መሄድ ተስፋ አልቆርጥም። ኢህአዲግ የዛፍ ላይ እንቅልፍ ነው ስልጣኔን ነበር አሁን የውሃላ አልጋ ላይ ነው ያለው ማለት ነው። በእንደዚህ አይነት ሁኔታ ሆኖ ለኢትዮጵያ ሕዝብ ተስፋ ሰጥቶ ሀገራዊ መግባባት መጥቶ ተነጋግሮ መንገዱን ማዘጋጀት አለበት። ኢህአዲግ ነው አሁን፣ ኦፖዚሽኖች አይደሉም ፖሊሲዎችን አሻሽሎ ለሚቀጥለው ጊዜ የተሳካ ዲሞክራሲያዊ ሂደት ኢትዮጵያ ውስጥ እንዲመጣ ኃላፊነት ተሰውጦት እንዲሄድ ነው አፒል ማድረጉ። ዶክተር ለማ አጠቃለሉት። አቶ ነጋሽ፣ እኔ አንድ ማጠቃለያ ሀሳብ በዛ ውስጡን፣ ምክንያቱም ዶክተር ለማ አጠቃለውታል። የመጨረሻ ጥያቄ የነበረ መነጋገርና መወያየቱ መልካም ነው፣ ግን ከማይ ጀመራል ነበረ። የመጨረሻው ጥያቄ ዶክተር ለማ ኢህአዴግ ነው ትልቁን ኃላፊነት መሸከም ያለበት ነው ያሉት። በተለይ በመወያየቱ ላይ ይቀጥሉልኝ አቶ እኛ ምን ጊዜም ቢሆን በመወያየት በመነጋገር እናምናለን። አሁን በዚህ ጉዳይ በዚህ ያላሰብኩበትም እንጂ የጻፍነውን የደብዳቤ መጠን በመድረክ አባልነታችን አውቀዋለሁ። ምን የምንነሳው ከለምድ ነው እና ከኢህአዴግ ጋር ሀያ አራት አመት ኖረናል። ከዛ ልምድ በመነሳት ነው ምኞታችን፣ ተስፋችን የቀጨጨው። ይህን ተስፋ የሚያለመልም ነገር ከተገኘ የኢትዮጵያ ጉዳይ ያገባናል የሚሉ ባለ ድርሻ አካላት የተካፈሉበት ውይይት ምንም አማራጭ የሌለው መፍትሄ ነው። በኃይል አላምንም። የኢትዮጵያን መጻኢ ዕድል ሁልጊዜ በአሸናፊዎች መዳፍ ስር እንዲወርቅ በጭራሽ አልመኝም። ለዚህም ነው በኢትዮጵያ የኖርኩ ለሰላማዊ ትግል የምንችለውን አስተዋጽኦ ያደረግን እና እቀበለዋለሁ። ግን ብዙ መንገድ ህዋት ኢህአዴግ መምጣት አለበት ተስፋው የመነመነ ነው ለማለት ነው። አቶ ያሬድ ያጠቃሉልን በአጭሩ ለመግለጽ እኔ መቼም ተወደደም ተጠላም በጊዜ ሂደት ኢትዮጵያ ውስጥ የምንናፍቀው የህግ የበላይነት የዲሞክራሲያዊ ስርዓት እና የሰብአዊ መብት የሚከበርበት ሀገር መሆኗ ምንም ጥያቄ የለውም። መቼ እና በምን ሁኔታ ወደዛ እንሄዳለን የሚለው ጥያቄ ነው አሳሳቢው። እኔ ከዶክተር ለማም ጋር አሁንም በተወሰነ ደረጃ የምለያየው የድርድር ጉዳይ የሽምግልና ጉዳይ በውይይት የሀገሪቷን ትላልቅ ችግሮች ወደ መጥፎ ሁኔታ ከመደረሱ በፊት የመፍታት ነገር ኢህአዲግ ስልጣን ከያዘበት ጊዜ ጀምሮ በተለይም ደግሞ በሁለት ሺህ አምስት ጭምር በይፋ በታየበት ሁኔታ ተደጋግሞ የቀረበ ጥያቄ ነው። በድርድር በውይይት ማመን አንድ ደረጃ የጨዋነት መለኪያ ነው። ወደ ላይ ከፍ ያደርጋል። ሽምግልና ሲነሳ ማን ተጣላና ብሎ ሰዎችን አስረው ብዙ በብዙ ሺህ የሚቆጠሩ ኢትዮጵያውያኖችን በአመለካከታቸው ብቻ አፍ ነው አገሪቷንም አንዳንዴ ወደ እስር ቤት በሚመስል ሁኔታ የቀየረ ስርዓት የኢትዮጵያን ተስፋ ያዘለውን ድርድር፣ ውይይት፣ ሽምግልና እንዴት እናመጣዋለን ነው። በጥያቄ ከሆነ ተደጋግሞ በተለያዩ አካላቶች ተሞክሯል። ግን የአገዛዝ ስርዓቱ ሽንግልና የሚባል ነገር አያውቅም። ይሄ ያሰመሩት መስመር አለ። ይሄ ልበ ልማትን የተከናነበ አምባገነናዊነት ኢትዮጵያ ውስጥ ልማት የምናመጣው ስልጣኑንም ምኑንም አንቀን ይዘን ለረጅም ጊዜ ሲቆይ ብቻ ነው የሚል በደንብ የተሰመረበት መንገድ አለ እና የዚህ የመቶ ፐርሰንት ውጤትም መገለጫው ይሄ ኢህአዴግ ቀድሞ የተነሳበት ነገር ነው እና የአገዛዝ ስርዓቱ ባህሪ እንዲለወጥ ቁጭ ብሎ መለመን፣ አፒል ማድረግ ሳይሆን ህዝባዊ ጫና ያስፈልጋል። ፍጹም ሰላማዊ በሆነ መንገድ የሰብአዊ መብት ተሟጋጅ ስለሆንኩ በሰላም ትግል ነው የማምነው። በሰላማዊ ትግል ያሉ ሀይሎችም መላው የኢትዮጵያ ህዝብ የዓለም አቀፍ ማህበረሰቡንም ህዝብ ድጋፍ ችግር ያለበት ኤሪያ ነው። በእርግጥ ይኸው የፕሬዚደንት ኦባማም ጉብኝት የዛ ማረጋገጫ ነው አንዱ። ነገር ግን የአገዛዝ ስርዓቱ ባህሪውን እንዲቀይር ጫና ማድረግ ያስፈልጋል በሁሉም አቅጣጫ የሚል እምነት ነው ያለ። በጣም አመሰግናለሁ ዶክተር ለማይ ፍራሿ፣ አቶ ያሬድ ሀይለማርያም እና አቶ አስራጣሴ ለሰጣችሁኝ አስተያየት። ርዕሱ ሰፊ ነው፣ ግን ከዚህ በላይ መሄድ አልቻልንም። በጣም አመሰግናለሁ በድጋሚ በያላችሁበት መልካም ምሽት።